ጋቢና ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባበሉ ታክሲው ሞልቷል ሄኖክ ሰማገር ነው ጋቢና ቪዮኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። የዛሬው የጋቢና ጉዞ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ይሆናል። እኩል ነው ስራ እኩል ደሞዝ መከፈያችን ጊዜ አሁን አይደለም ትላላችሁ በዴሞክራቶቹ ሂላሪ ክሊንተን እና በርኒ ሳንደርስ በሪፐብሊካኑ ደግሞ ሶስት አብይ እጩዎች አሉ፦ ዶናልድ ትራምፕ፣ ማርኮ ሩቢዮ እና ቴድ ክሩዝ። ትራምፕ አሸናፊ ነኝ ይላሉ። በአዲስ አበባ የመንገድ ትራፊክ ደህንነት ደንብን ለማስከበር ከአምስት ዓመት በፊት የወጣውና በከፊል ሲተገበር የነበረው ሕግ ሙሉ በሙሉ ተግባራዊ ለማድረግ እንቅስቃሴ በመጀመሩ የአዲስ አበባ ታክሲ አሽከርካሪዎች በሙሉ በዛሬ ዕለት ሥራ የማቆም አድማ መተውለዋል። በዚህ ላይ የምንለዋለን የኦስካር ሽልማትን ትናንት ምሽት ተካሂዷል። በምሽቱ ዝግጅት ተካቷል። አብራችሁን ቆዩ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው ነኝ። አብረን ከአድማስ እንሻገር እንላችኋለን ጋቢና ቪ ሱፐር ቱስዴይ በዩናይትድ ስቴትስ የፕሬዚዳንታዊ ምርጫ የሞት የሽረት ማክሰኞ ሱፐር ቱስዴይ የመጀመሪያ ዙር ፉክክሩ ላይ ወሳኝ ቀናት ሪፖብሊካኑ በ አስራ ሶስት ግዛቶች የቅድመ ምርጫና ኮከስ ሲያካሂዱ፣ ዲሞክራቶቹ ደግሞ በአስራ ሁለት ግዛቶች ምርጫዎች ያከናውናሉ። አሜሪካ እንዴት መሪዎቿን ትመርጣለች? የዛሬ ዝግጅታችን አትኩሮት ይሆናል። የአሜሪካ ድምጹ ግሬግ ፍሌክስ ያጠናቀረውን ዘገባ ሄኖክ ሰማስኪር ያቀርበዋል። በነገው የመጀመሪያ ዙር የዩናይትድ ስቴትስ የፕሬዝዳንታዊ ምርጫ የቴክሳስ ግዛት የድምጽ ሰጪዎች አብይ የአትኩሮት ማዕከል ሆናለች በሪፐብሊካኑ ፓርቲ ምርጫ 155 ወኪል ወይም እንደራሲዎች ዴሌጌትስ አላት። የቴክሳስ ግዛት በአጠቃላይ የሪፐብሊካኑ ፓርቲ እጩ ለመሆን የሚያስፈልገው የእንደ ራሴዎች ዴልጌትስ ቁጥር አንድ ሺ ሁለት መቶ ሰላሳ ሰባት ሲሆን ለዴሞክራቶቹ ደግሞ ሁለት ሺ ሶስት መቶ ሰማኒያ ሶስት ነው። በነገ ዕለት በሚካሄደው የመጀመሪያ ዙር ምርጫ ወደ ግማሽ የሚጠጉት እንደራሴዎችን ለማግኘት ነው እጩዎች የሚፎካከሩት። በዩናይትድ ስቴትስ ምርጫ ህዝቡ የሚሰጠው ድምፅ በወኪል ወይም እንደራሴዎች ቁጥርና ድምፅ ነው የሚወሰነው። በቴክሳስ የሪፐብሊካኑ እጩ ዶናልድ ትራምፕ እና ቴድ ክሩዝ ምንም እንኳ በፖለቲካ አመለካከታቸው ባይራራቁም ፉክክራቸው ተጧጡፏል። በዚህ በእኛ አካባቢ የምንሰማው አንድ ነገር አለ። የዋሽንግተን ፖለቲከኞች ህጋዊ ያልሆነ ወይም ህገ መንግስታዊ ድጋፍ የሌለው መርሃ ግብር እያሉ ሲናገሩ ይሄ መርሃ ግብር መቋረጥ አለበት። አሁን ባይሆንም በቅርቡ እናሳካዋለን። ዶናልድ ትራምፕ በበኩላቸው በነገው ምርጫ አሸናፊ ሆነው የሪፐብሊካኑ እጩ እንደሚሆኑ ይናገራሉ። አንድ ጋዜጠኛም ተከትሎ ጥያቄ ያቀርብላቸዋል። በጣም እየተሸነፉ ነው እኮ የብሉምበርግ የህዝብ አስተያየት ቁጥርን አይታችሁ የለም እንዴ? ጋዜጠኛዋ ደግሞ ሴናተር ክሩዝ ግን በቴክሳስ እርስዎን እያሸንፉ አይደል እንዴ? በቴክሳስም እያሸነፈ አይደለም አቻውንን ነው እየተፎካከርን ያለ ነው። በእውነት ነው የምለው በቅርቡ የወጣው የህዝብ አስተያየት አሀዝ እንደሚያሳየው አቻንን። ከዚያ ባሻገር በሌሎች ግዛቶች በሰፊ ልዩነት እያሸነፍኩት ነው። አንዳንድ የህዝብ አስተያየት አሀዞች እንደሚያመለክቱት በቴክሳስ ሴናተር ቴድ ክሩዝ በሰፊ ልዩነት እየመሩ ነው። በአጎራባቿ አርካንሳ ግዛትም በጥቂት ልዩነት ይመራሉ። በሌሎች ግዛቶች ግን ዶናልድ ትራምፕ በመምራት ላይ ናቸው። ቴድ ክሩዝ በሴኔቱ የሚወክሉትም ቴክሳስን ስለሆነ የሚወዳደሩት በሜዳቸው ነው። በነገው የዩናይትድ ስቴትስ የመጀመሪያ ዙር ፕሬዝዳንታዊ ምርጫ ሳይጠበቁ ግን የብዙዎችን ቀልብ እየሳቡ የመጡት ዴሞክራቱ በርኒ ሳንደርስ እና ዶናልድ ትራምፕ እንደሆኑ በራይስ ዩኒቨርሲቲ የፖለቲካ መምህሩ ማርክ ጆንስ ይናገራሉ። በተለያዩ ምክንያቶች በዋሽንግተን ዲሲ የቆዩ ፖለቲከኞችን ውሳኔ አለመስጠት አሜሪካውያን መራጮች አጥብቀው ጠልተውታል። ሳንደርስ እና ትራምፕ የቆዩ የፖለቲካ ባህሎችን እናስቆማለን ሲሉ ሕዝቡ እያዳመጣቸው እና ድምፁንም እየሰጣቸው ነው። በነገው የሪፐብሊካኑ ፓርቲ የመጀመሪያ ዙር ምርጫ ሱፐር ቲውስዴይ በአስራ ሶስቱ ግዛቶች ትራምፕ ካሸነፉ የሪፐብሊካኑ ተመራጭ ለመሆን እድላቸው ይሰፋል። በዚህ ምርጫ የፍሎሪዳው ሴናተር ማርኮ ሩቢዮ በፉክክሩ ለመቀጠል የሚያስችላቸው ድምፆችን እንደሚያገኙ ተንታኞች ያስረዳሉ። አሁን ደግሞ ወደ ዲሞክራቶቹ ፊታችንን እናዞር። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ከቨርመንት ሴናተር በርኒ ሳንደርስ ጋር በአስራ ሁለት ግዛቶች ይፎካከራሉ። ዝርዝሩን ሄኖክ ይዟል። በሂውስተን ቴክሳስ፣ ሂለሪ ክሊንተን የምረጡኝ ዘመቻ ላይ የተሳተፉ ሰዎች በጣም ብዙና ድምጻቸውን ከፍ አድርገው ያሰሙ የቴክሳስ ግዛቶች የተሰበሰቡበት ነበር። እኩል ለሰራነው ስራ እኩል ደሞዝ መከፈያችን ጊዜ አሁን አይደለም ትላላችሁ? በመካከላችን የሰፈነውን ጥላቻ ማስወገጃ ጊዜያችን አሁን ነው። በስርዓት ደረጃ የሰፈነ ዘረኝነት መወገጃው ወቅት አሁን ነው። ማህበረሰቦች ወደ ኋላ እንዲቀሩ የሚያደርጉ መዋቅሮች መቀየር አለባቸው። የክሊንተን ደጋፊዎች የዴሞክራቶቹ እጩ ተወዳዳሪ ያላቸውን ልምድና ስራን ጥንቅቅ አድርጎ የመስራት ችሎታን ያደንቃሉ። ሴቶችን ለትልቅ ቦታ ማዘጋጀት ይህን የታመሰ የፖለቲካ ስርዓት ያስተካክላል፣ ያሻሽላል ብዬ አስባለሁ። I am not voting for her because I'm a feminist although I am a feminist እኔ የሴቶች መብት ስለሚያሳስበኝ በጾታ የተነሳ አይደለም ለሴቷ ተወዳዳሪ ድምጽን ድምጼን የምሰጠው ድምጼን የምሰጣት ከሁሉም በልምድ የተሻለች ስለሆነች ነው። ሂላሪ እውነተኛ ለውጥ እንዲመጣ በንግግር ብቻ ሳይሆን በተግባር ታሳየናለች። በቴክሳስና በሌሎች አካባቢዎች መራጮች ጆሮቸውን ለቨርመንቱ ሰናተር በርኒ ሳንደርስ ሰጥተዋል። redistribution of wealth ባለፉት ሰላሳ ዓመታት የሀገር ሀብት ክፍፍል በፍጥነት ሲከናወን ቆይቷል። ሆኖም የሀብት ክፍፍሉ እየሄደ ያለው ባልተፈለገ አቅጣጫ ነው። የበርኒ ሳንደርስ የምረጡኝ ዘመቻ ቁልፍ ፖሊሲ አብዛኛው የአገሪቱ ሀብት በዜሮ ነጥብ አንድ የአንድ ፐርሰንት አስር እጅ ማለት ነው ሀብታሞች እጅ መሆኑን ማስቆም የመካከለኛ ገቢ ያላቸው አሜሪካውያን የምጣኔ ሀብት ድርሻቸውን ማስፋት የሚል ነው። በኒውዮርክ ሕጋዊ ባልሆነ መንገድ ወደ ዩናይትድ ስቴትስ ከገቡ ቤተሰቦች የተወለደው ሴዛር ቬጋ ሂለሪ ክሊንተን በዚህ ምርጫ ወቅት የተደራጁ የበጎ ፈቃድ አገልጋዮችና አገልጋዮች ማግኘታቸው ለብቻው በርኒ ሳንደርስን እንዲያሸንፉ ይረዳቸዋል በሚለው አስተያየትና ትንተና አይስማማም። ተመሳሳይ የፖለቲካ ስልትና አሰራር ስለማንፈልግ የፖለቲካ ጨዋታ ስለታከተን ነው። ዜጎች በዚህ ምርጫ በቃን እያልን ያለ ነው። ነገ ሱፐር ቱስዴይ የሞት የሽረት ማክሰኞ ብለነዋል። የምርጫ ሂደቱን ወደ ሌላ ምዕራፍ ያሻግራል ተብሎ ይጠበቃል። Turen ga be a VOA ku kesorare yanzu the da Enoch Spence the na with ጋቢና ቪኦኤ ነው የምትከታተሉት። ከአሜሪካ ድምፅ ሬዲዮ ዝግጅታችንን በአጭር ሞገድ በአጭር ሞገድ ሁለት ላይ ሾርትዌቱ ማለት ነው። በአስራ አምስት አምስት ሰማኒያ ኪሎ ሄርትስ እንደዚሁም በስልሳ ሰማኒያ ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ታገኙናላችሁ። በመካከለኛ ሞገድ ደግሞ ከምሽቱ አንድ ሰዓት ጀምሮ በአስራ አራት ሰላሳ አንድ እንገኛለን። ጊዜው ደርሷል። በየአራት አመቱ አሜሪካውያን ፕሬዚዳንታቸውን ይመርጣሉ። የአሜሪካ ፕሬዝዳንት ለመሆን ትፈልጋላችሁ? ለፕሬዝዳንትነት የሚደረገው የምረጡኝ ዘመቻ ልክ እንደ ሊማ ሊሞ ጠመዝማዛና ረጅም ነው። ፕሬዝዳንት ኦባማን ለመተካት የሚወዳደሩ እጮች አንድ አመት ሙሉ ድምጽ ፍለጋ በግር በፈረስ ኳትናሉ። ይሁን ግድ የለም ፕሬዝዳንት ለመሆን እፈልጋለሁ ካላችሁ ይቻላል። መስፈርቶቹ ጥቂት ናቸው። የዩናይትድ ስቴትስ ሕገ መንግሥት እንደሚለው በአሜሪካ መወለድ አለባችሁ። እድሜያችሁ በትንሹ 35 ዓመት መሆን አለበት። በዩናይትድ ስቴትስ በትንሹ 14 ዓመት መኖር ይገባቸዋል። መስፈርቶቹን ካሟላችሁ እጩ ሆናችሁ መመዝገብ ትችላላችሁ። ከዛ የምረጡኝ ዘመቻ ኮሚቴውም ይመዘገባል። የት? የፌዴራል የምርጫ ኮሚሽን ከዚያ ስማችሁ በየግዛቶቹ በሚሰራጩ የድምፅ መስጫ ካርዶች እንዲታተም አድርጉ። እንኳን ደስ ያላችሁ! የወረቀት ምዝገባው ተጠናቋል። ከዚያ ወዲያ ግን ፈጣሪ ይርዳችሁ። ከፈጣሪ በፊት ግን ገንዘብ ማሰባሰብ ይገባችኋል። ከዛስ በቀጣዩ ቪዲዮ ጠብቁት። በአዲስ አበባ የመንገድ ትራፊክ ደህንነት ደንብን ለማስከበር ከአምስት ዓመት በፊት የወጣውና በከፊል ሲተገበር የነበረው ሕግ ሙሉ በሙሉ ተግባራዊ ለማድረግ እንቅስቃሴ በመጀመሩ የአዲስ አበባ ታክሲ አሽከርካሪዎች በሙሉ በዛሬው እለት ስራ የማቆም አድማ መተዋል። ፌዴራሉ የትራንስፖርት ባለስልጣን ትናንትና ባወጣው መግለጫ ትግበራው ለሶስት ወር መራዘሙን አስታውቋል። አሽከርካሪዎቹ ደግሞ ለሶስት ወር ማራዘም መፍትሄ አይደለም ይላሉ። አሽከርካሪዎቹን ተገልጋዮችንና የአዲስ አበባ ፖሊስ ኮሚሽንን ያነጋገረችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች። ዛሬ የአዲስ አበባ መንገዶች ጭር ብለው መዋላቸውን ያነጋገርናቸው አስተያየት ሰጮች ገልጸውልናል። ምክንያቱ ደግሞ ከአምስት ዓመታት በፊት የወጣውና በከፊል ተግባራዊ ሲደረግ ቆይቶ ሙሉ በሙሉ ተግባራዊ ይደረጋል የተባለውን የደንብ ቁጥር ሁለት ሺ ስምንት እዝባር ሁለት ሺ ሶስት የመንገድ ደህንነት ደንብ ትግበራል የተቃወሙ ታክሲ አሽከርካሪዎች የስራ ማቆም አድባ በማድረጋቸው ነው። በአዲስ አበባ ስቴዲየም አካባቢ ስራ አቁመው ተሰብስበው የተቀመጡ የታክሲ አሽከርካሪዎችን ተራ በተራ በስልክ አነጋግሬ ነበር። በርካታ የታክሲ አሽከርካሪዎችን ያነጋገርኩ ሲሆን ዋነኛ የተቃውሞ ምክንያታቸው ደንቡ ተግባራዊ ከተደረገ ሁላችንም ከስራ ውጪ ያደርገናል የሚል ነው። ከእነዚህ ውስጥ የተወሰኑት አስተያየታቸውን እንደዚህ በማለት ገልጸዋል። ዛሬም ብቻ ሳይሆን ነገም ከነገ ወዲያ የሚፈጠረውን ነገር አሁን ለምሳሌ ቤተሰብ አስተዳዳሪ ነው ሺህ አምስት መቶ ብር ቤት ተከራይቼ ነው የምኖረው። ስለዚህ አሁን ሪከርድ ለሚለው ማለት ነው። ሙያ እኔ ሹፍርና ሌላ ሙያ የለኝም ሲጀመር ማለት ነው። ስለዚህ አሁን መንጃ ፈቃድ ታገደ ማለት መስራት አትችልም ቁጭ በል ነው። ይህ ነገር ደግሞ ሲወጣ ሕግም ማለት ነው ይጎዳል፣ ላይጎዳም የሚያገር ጋ ይሄዳል፣ ላይሄድም አልተባለም። እኛ አሁን ለምሳሌ እንደ ቤት መኪና ቆመን አይደለም የምንውለው። ጠዋት አስራ ሁለት ሰዓት ተነስተን እስከ ማታ አስራ አራት ሰዓት ነው የምንሰራው። መንገድ ይዘጋጋል፣ ብዙ ነገር አለ። ደረቤሽ ትቆሚያለሽ፣ ደንበኛ የሚያምራ ውስጥ እዚህ ጋር ማ ይቻልበት ቦታ አውርደኝ ብሎ ከኛ ግብ እያያዛል ኛ ስራ ላይ ህጉ አይሄድም፣ በአጠቃላይ ማለት ነው። መጫኛ ቦታ አለ፣ እዚህ ጋር ደግሞ ገበያ ቦታ አለ፣ የእግረኛ ቦታ የለም። እዚህ ጋርም ንግድ አለ፣ ብዙ ነገር አለ። በዛ መንገድ ላይ እንዴት ነው እኛ የምንችለው ነው የምልሽ። እዛ ጋ የሚነገድበት ቦታ ላይ አንቺ ቆመሽ የምችኝበት ቦታ ነው ይመጣል አንዱ ፖሊስ ሲያባር አንቺ ላይ ዘሎ ብሽ ይገባል። ከዛ ትራፊክ ምን ይላል? ቅድሚያ በመከልከል እግረኛ ቅድሚያ ባለመስጠት ተብሎ ትከሰሻለች። ያን ነገር ጥፋት ሳናጠፋ አንውልም። አሁን ለምሳሌ አንድ እድል ብቻ ነው ያለ። የሚገርምሽ ነገር ማለት በዚች ሁለት ቀን ውስጥ ሁለት የተከስሻል። ከዛ በመቀጠል ደግሞ አንዱ ትልቁ ነገር ልንገርሽ፣ ከፍዬ መንጃ ፍቃድ የሚያዝ አልቻልኩም። የትኛው ሲስተም ኖሮ ነው ዋና መብራት የሚከፈልበት ቦታ መሰል ትችላላችሁ ተብለናል። እዛ ቦታ ስንሄድ ሲስተም የለም ተብለናል። ሌላኛው አስተያየት ሰጪ በበኩሉ በደንቡ ላይ እያንዳንዱ አሽከርካሪ ያጠፋው ጥፋት ተቆጥሮ በመጨረሻ ፍቃዱ ይሰረዛል በሚለው ላይ አይስማማም። ምቹ መንገድ በሌለበት ቦታ ላይ በታክሲ ተብሎ ምንም የተመቻቸ ነገር የለም። ህጎች ታክሲ ላይ ብዙ ጊዜ ይጠነክራሉ። መንግስት፣ ደግሞ ከምንም በላይ ያላሰበው ነገር በታክሲ ማለት ነው ቢያንስ ከሰላሳ ቤተሰብ በላይ ያስተዳድራል። ሹፌሩ አለ የመኪናው ባለቤት አለ። ከመኪናው ባለቤት ሹፌሩ ከሹፌሩ ጋር ደግሞ የሚሰራ ረዳት አለ። ከረዳቶቹ ደግሞ ማለት ነው ሳንቲም ዘርዛሪዎች አሉ። ተራ አስከባሪዎች እንኳን አሉ። አምስት በአምስታችን ውስጥ ምን ያህል ቤተሰብ አለ? ምን ያህል ሰው የሚተዳደር አለ? ይህንን ነገር አላሰበውም መንግስት። እኛውን የምንፈልገው ዘላቂ መስቴ ነው። ስለ ህጉ መጀመሪያ ምንም እንደዚህ አይነት አምጥቶ በቃ ከዚህ በኋላ ይህ ህግ ጸደቀ አለን እንጂ መጀመሪያ ራሳችን እንድንዘጋጅ ያደረገን ነገር የለም። ምንም ባልተዘጋጀንበት ሁኔታ ነው የሆነ ዱብ እዳ ነው የሆነ ነገሩ ማለት ነው። ቆይ እስኪ ው ቀይ ጤና ይስጥልህ። ጤና ይስጥልኝ ጓድም ተቀብዬው ነው እኔም ታክሲ ሹፌር ነኝ። እሺ፣ ምን ያህል ጊዜ የሆነ ታክሲ ስታሽከረክር? ይህ ስድስት ዓመት አክል ነድቻለሁ። ቅሬታችን ምን መሰልሽ፣ እሱን እየጠየኩት የነበረው ጥያቄ አንድ ህግ ወጥቷል። ምናልባት ህጉ ህጉ ላይ እንደተጠቀሰው እስከ ሀያ አንድ ነጥብ ያስቆጠረ ጥፋት ነጥብ ያስቆጠረ አሽከርካሪ ነው ተረዛል የሚለው እና ሀያ አንድ ነጥብ ድረስ አንድ አሽከርካሪ ጥፋት ሰርቶ ታዲያ መንዳቱን መቀጠል አለበት ወይ? ይህ ህግ መከበሩ ምንድን ነው ቅሬታ የሚያሳድርባችሁ የሚል ጥያቄ ነበር ያቀረብኩለት። ይህ ቅሬታ ደግሞ ነው የምነግርሽ አንድ እኮ ለሁለት አመት ነው ለሁለት አመት ነው ያሳግዳል። ደግመች ተወጫለች ነው የሚባለው። ሁለት አመት እኔ ስራ ፈትቼ የምኖርበት ዘመን ማለት ነው። አስራ አራት ነጥብ ደግሞ ለስድስት ወር ነው የሚባለው። እኔ ቤተሰብ ያለኝ ሰው ሆኜ ማለት እኔንም ራሴንም ቤተሰብንም ማስተዳደር ሰው ሆኜ በዚህ ስራ ማለት ነው። የተከበረ ስራ ነው የምንሰራው፣ ማንም የማይሰራውን ስራ ማለት ነው። ኢትዮጵያ ውስጥ እኮ ይህን እኛ የምንሰራውን አክል ሰዓት የሚሰራ ያለ አይመስለኝ ወደፊትም ይኖራልም ይፈጠራልም ብዬ አላስብም። የአዲስ አበባን ጉዳይ እያንቀሳቀሰን ነው ያለ ነው እኛ ነን ብለን እናስባለን። እሱም በትግል በቃ ለብዙ ሰው መስዋዕትነት እየከፈልን ማለት ነው። እዛ ጋር መንገድ ትራንስፖርት አለ፣ እዚህ ጋር ትራፊክ አለ፣ እዚ ጋ ህዝብ አለ። ህዝቡን ሁሉ በቃ ይህን ሁላ ችለን የምንኖር ሰዎች ብንሆን እኛ ነን። ይህንን ህዝብ እየቻለን የምንኖር ሰዎች ላይ እግ ስታወጪ አግባባለሁ ነው እውነት የቤት መኪና ይከሰስ የሚባል ነገ ማምጣት የሚችልበት አጋጣሚ ይኖራል። ከፈለገም ሹፌር ይቀጥራል፣ ችግር የለበት። እኛ ያገልችን የሰው መኪና ነው። ሰርተን የምንኖሩ አብዛኞቻችን የሰው መኪና ነው የምንነዱ። በዚህ ቤተሰቦቻችን ማስተዳደር የምንኖር ሰዎች ነን። በቃ አብዛኛዎቻችን በቃ አስተዳደር በዛ ላይ ተሳቀን የምንኖርበት ሀገራችን ላይ የምንኖር አይመስለኝም። እኔ በግሌ ላይ አሁን ራሱ ያለንበት ቦታ ተሳቀን እየኖርን ወይኔ ማነ ወይኔ ምናነ ምናምን እየተባባልን ነው እየኖርን ያለ ነው። በጣም ይደብራል ያለው ነገር ብቻ መፍትሄውን ማምጣት ከቻለ ይቻል ችግር የለውም። ሚቃማም ካለ ደግሞ እኛም መፍትሄ እንወስዳለን። እግዚአብሔር እስከፈቀደ ድረስ እንኖራለን የምንኖርበት ድረስ እንኖራለን ብለን እናስባለን። እሱ ስሜቱ እንደ ስሜቱ ሁለት አመት ደግሞ የሰውን ጉሮሮ መዝጋት ማለት ከባ የኔ የእኔ ችግር የለውም ቤተሰብ አለ የቤተሰቦቼ ጉሮሮ መዝጋት ማለት ከባድ ነው ብዬ አስባለሁ። እናት በዚህ ጉዳይ ላይ አስተያየት እንዲሰጡን የአዲስ አበባና የፌዴራል ትራንስፖርት لا አመራሮችን በስልክ ለማግኘት ያደረግነው ነው ሙከራ ያልተሳካ ሲሆን የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ባለሙያ ምክትል ኢንስፔክተር አሰፋ መዝገቡን አግኝተን አነጋግረናቸዋል። ይሄ ቀጥታ እኛን የሚመለከት አደለም። ያው ይሄ ትራንስፖርቱ ለምንድነ የቆመው? ምን ፋሲሊቲ እያደረጉ ነው? ምን ምን መፍትሄዎችን እየሰጡ ነው የሚል ፌዴራል ትራንስፖርት ባለስልጣን በተደጋጋሚ ስብሰባም ላይ ናቸው እና እነሱ ጋር በተደጋጋሚ በደዊ የተሻለ ነው የሚሆነው ምክንያቱም እኔ ምንም አይዲያውም የለኝም ያለኝም መረጃ የለም። ዞሮ ዞሮ ስለ ህጉ ብቻ ነው ማውራት የሚችለው። ህጉ ምንድን ነው የሚከለክለው? ደረጃ ሲደርስ ነው መንጃብ ካል ሊያስቀማ የሚችለው የመሳሰሉት ነገሮችን እሱ ህጉ ላይ የተቀመጠውን ነገር መናገር ይችላለሁ። ግን አሁን ለተደረሰው ችግር ምን መፍትሄዎች እየተቀመጡ ነው የሚለውን የፌዴራል ትራንስፖርት ባለስልጣንን ብታነጋግሬ የተሻለ ነው የሚሆነው ሲሆን፣ እሺ፣ የፌዴራል ትራንስፖርት ባለስልጣንን መሞከሬ ይቀጥላል። ለን ግን በርካታ የታክሲ አሽከርካሪዎችን አነጋግሬ ነበርና ቅሬታዎች አሏቸው። ቅሬታቸው እነዚህ ነገሮች መንገድ ባልተሟላበት፣ የምናቆማበት ቦታ ባልተሟላበት፣ ነገሮች በሙሉ ባልተስተካከሉበት ሁኔታ አንድ ባለታክሲ እንደዚሁ በከተማው በጠቅላላ የከተማው አወቃቀር ምክንያት አንድ ባለታክሲ በቀን ውስጥ ሶስቴ አራቴ ሊቀጣ ይችላል ና ይሄ ተግባራዊ መደረጉ ከዛ ያለውን እንችለናል ግን መንጃ ፍቃድ መቀማት ጋር የሚለው ተግባራዊ መደረጉ ግን እንዳንሰራ ማድረግ ነው። ሲስተሙ በሌለበት ሁኔታ ነው እኛ ላይ ተግባራዊ የሚደረገው። ትራፊክ ፖሊስም እኛ ላይ ይጨክናል። በየቀኑ ትራፊክ ፖሊሶችን እየለመንን ነው ሕይወታችንን የምንቀጥለው። አንዳንዶቹ ደግሞ ይረዱናል እንጂ መኖር የማንችልበት ደረጃ ነው ያለ ነው። እና በዚህ ሲስተም ውስጥ ይህን ሕግ አምጥቶ ተግባራዊ ማድረግ እኛ ላይ ምንም መፍትሄ አይደለም ይላሉ። እና ይሄ ምቾት እርሶ የትራፊክ ፖሊስም ኖትና የመንገዱን ሁኔታ እንዴት ያውታል? የሚመቻ አሰራር ነው ያለው ነው የሚሉት። ይሄ ትክክለኛ ጥያቄ ነው የተነሳው። በተለይም በታክሲ ማቆሚያ የሚሆኑ ቦታዎች ተለይቶ ባልተቀመጥበት፣ በተለይም ሌሎች ተሽከርካሪዎችም መንገድ ይዘውብን፣ ከዛ በኋላ እኛ አገልግሎት ለመስጠት ስንል ደረበን በማቆም ለጥፋት ልንዳረግ እንችላለን የሚል የተለያዩ ጥያቄዎች ተነስተዋል። ዞሮ ዞሮ የጊዜው መራዘምም እነኝ እነኝን ችግሮች ከግምት ውስጥ በማስገባት መስተካከል የሚገባቸው ነገሮች እንዲስተካከሉ ነው። ማንም ሰው ሕግን በማክበር ዙሪያ እንዲጎዳ እንዲበደል ፈለግም መሆንም የለበትም። እንደ ራሴም ቢሆን እንደ መስሪያ ቤትም ቢሆን ትራፊክ ፖሊሶችም ቢሆን ይህን ከግምት ውስጥ አስገብተው እያንዳንዱና በጣም አነስተኛ የሆኑ ጥፋቶችን እንደዚህ አይነት ችግሮች ባሉበት ቦታ ሁሉ ታክሲ አሽከርካሪዎችን እየተከታተሉ ክስ እየከሰሱ ያለ ፈቃዳቸው እንዲቀሙ የሚደረግበት ሁኔታ የለም። ለዚህም የትራፊክ ፖሊሶች አቅጣጫ ተሰጥቷቸዋል፣ ተነግሯቸዋል። እያንዳንዷን ነገር እየተከታተሉ ለምሳሌ ምንም ማቆሚያ በሌለበት ቦታ ሰው ለማውረድ ሲባል ቦታው ሰው ይዘውበት ግን ደርቦ ለጊዜው ለሰከንዳት ለደቂቃዎች ሰው ወደ አገልግሎት በመስጠት ላይ ያለ ነገር ግን በቃ በቦታም ቢኖርም ባይኖርም ቁመል ደርበሃል፣ ስለዚህ መከሰስ አለብህ የሚል አቅጣጫ ከትራፊክ ፖሊሶችም እንዳይኖር ሁኔታዎችን አሳማኝ በሆኑ ጥፋቶቹ ለአደጋ የሚዳርጉ በተለይም ትልቁ ነገር መነሻ መሆን ያለበት በጣም ሁላችሁም እንደምታውቁት የትራፊክ አደጋው በጣም እየተባባሰ ነው። ስለዚህ ዚህ የሞት መጠኑ በየቀኑ የሚደርስ ሆነ የሞት መጠን ለመቀነስ ቢያንስ ስርዓት ያለው ህብረተሰብ ስርዓት ያለው አሽከርካሪ መንገድ ላይ መፍጠሩ አስፈላጊ እንደሆነ ማንም ሰው ያምንበታል። ራሲ አሽከርካሪዎችም ቢሆኑ ያምኑበታል። ነገር ግን ለእኛ የሚሆን ነገር ይመቻችልን ነው። ይሄ ጥያቄ ተገቢ ነው። ጥያቄውን በተገቢ መልኩ የሚመለከተው አካል የሚመልስ ይሆናል። ዞሮ ዞሮ ለዚህም ሲባል ነው አሁን እንግዲህ ያው የመቻቻሉ ነገር ጊዜው እስከተወሰነ ገደብ እነሱም የተሻለ ነገር እስኪያገኙ ድረስ የተሻለ ነገር እስኪመቻችላቸው ድረስ የትራፊክ ፖሊሱም እያስተማረ እንዲሄድ ነው የሚደረገው እና አሁን ይሄ ችግር ዞሮ ዞሮ የአዲስ አበባ የትራንስፖርት ችግር እንግዲህ የምናውቀው ነው። ጠይቃቸው ያሉኝ ህጉን አናከብርም ሳይሆን ህጉን ስናከብር አብሮም መመቻቸት ያለበት ነገር ስላለ ነው ነው የሚሉት እና በሶስት ወር ጊዜ ውስጥ ይፈታል ብሎ ያምናሉ። እንግዲህ ሆነ ይሄ አንዳንድ ጊዜ ከአንቺ የምትሰሪው መስሪያ ቤትሽን ወክለሽ የምችሉን ነገር ነው ልትናገር የምችው አሁን የዚህ የመንገዱ ሁኔታ የታክሲ ፌርማታዎች፣ የመሳሰሉ ነገሮች በትክክል በደንብ ተሰርቶ አልቆ ይሄ ነገር ተግባራዊ ይሆናል ብዬ የምል ከሆነ ከኔ መስሪያ ቤት ውጭ የሆነን ነገር ነው እየተነበኩ ያለሁት ማለት ነው። ነገር ግን መሆን እንዳለበት እኛ መስሪያ ቤታችንም ያምናል። በቃ የተመቻቸ ነገር ለአሽከርካሪዎች መኖር መቻል አለበት የሚል ነገር እናምናለን። እንደ አቅጣጫ ይሄ ነገር ቢሆን ነው ብለን ሪኮመንድ የምናደርገው። ዞሮ ዞሮ ይስተካከላል አይስተካከልም፣ የሚመለከተው መስሪያ ቤት ይሄን ነገር መልስ የሚመልስ የሚችልበት ነገር ይኖራል ብዬ ነው የማስበው። ሄሎው ጅግጅጋ፣ ሄሎው ገበይ፣ ሄሎው ቀብሪ ዳህር፣ ሄሎው ደጋህ ቡር፣ ሄሎው ድርደበ፣ ሄሎው ሽኒ ገቢና ቪኦኤ ገቢና ገቢና ገቢና ደይሰነሳን ገቢና ገቢና የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በዛሬ ምሽት ዝግጅታችን የዩናይትድ ስቴትስ ምርጫን ሂደት ለእናንተ እየገለጽ እንገኛለን። ባለፈው ሐሙስ በተካሄደው የሪፐብሊካኑ ፕሬዚዳንታዊ ምርጫ እጩዎች መካከል በተደረገ ክርክር ስለ ህገወጥ ፍልሰት ተነጋግረው ነበረ። እንዲያውም የተሟሟቀ ነበር። መስታወት የማይክ ብራውንን ዘገባ ይዛለች። ሐሙስ ለት በተካሄደው የሪፐብሊካኑ ፕሬዚዳንታዊ ምርጫ እጩዎች ከመካከለኛው ምስራቅ በህገወጥ መንገድ ስለሚፈልሱ ዜጎች እና የእጩዎቹ የቀረጥ ክፍያ ማረጋገጫ ሰነድ ላይ አትኩሮታቸው ነበር። የሐሙሱ የክርክር መድረክ ላይ ቢሊዮነሩ ዶናልድ ትራምፕ የመጀመሪያው ተጠያቂ ነበር። ጥያቄውም እንዲህ ነበር። ህጋዊ ባልሆነ መንገድ ህጋዊ ያልሆኑ ሰዎችን ቀጥረ ያሰሩ ነበረ? ለምሳሌ ከፖላንድ የመጡ ሰራተኞቹ። ዶናልድ ትራምፕ መለሱ ህጋዊ የመሆን ወይም ያለመሆን ጉዳይ እኮ አይደለም። እዚህ መድረኩ ላይ ከቆማችሁ ተመራጮች ሁሉ እኮ እኔ ብቻ ነኝ ቀጥሬ ማሰራት እድሉን የሰጠኋቸው። ዶናልድ ትራምፕ ይህንን መለሱ። ቴድ ክሩዝ ደግሞ ለተጠየቁት ጥያቄ ሲመልሱ ከተመረጡ አሁን በዋሽንግተን ሸንጎ እየተሰራበት ያለውን ስምምነት ለመሰረዝ ቃል ገብተዋል ብለው ለዶናልድ ትራምፕ ጥያቄ አቅርበው ነበረ። በዚህ ሁኔታ ላይ ያለ የሪፐብሊካኑ የፕሬዝዳንት እጩዎች አንዳቸው ለአንዳቸው አልተኙም። ችግሮቻቸውን እያነሱ በቃላት መጎሻሸማቸው ቀጥሎ ነበር። ትራምፕ እንዲህ ሲሉ ጉሸማውን ጀመሩ። He is promising if he's elected he will go and cut deals in Washington and he's right. He has supported, he has given hundreds of thousands of... I got along with everybody. You get along with nobody. You don't have one Republican... ከብዙ ሰው ድጋፍ አግኝቻለሁ። አንተ ግን እንደኔ ድጋፍ አላገኘህም። አንድ የሪፐብሊካን የምክር ቤት አባልና አብረሃቸው በየቀኑ ከምትሰራቸው የምክር ቤት አባላት አንድም ሰው ድጋፍ አልሰጠህም። አንድም የሪፐብሊካን ሰው ከኋላ አልቆምም። አንድም ይህ ደግሞ ሊያሳፍርህ ይገባል። በማክሰኞው የምረጡኝ ክርክር ላይ የተካፈሉት ተመልካቾች እንደሰጡት አስተያየት የትራምፕና ክሩዝ የከረረ ክርክር ለቀሪዎቹ ተወዳዳሪዎች ራሳቸውን እንዲመረምሩ ይረዳል ብለዋል። በሌላ በኩል በዲሞክራቱ ተወዳዳሪዎች ወገን ሂለሪ ክሊንተን ሌሎቹን ተወዳዳሪዎች እየመሩ ይገኛሉ። ሕጋዊ ባልሆነ መንገድ ወደ ዩናይትድ ስቴትስ የሚገቡ ሰዎችን አስመልክቶ የሪፐብሊካኑ እጩ ተወዳዳሪዎች የሰጡትን አስተያየት ነው። በነገራችሁ ላይ ወደ ዩናይትድ ስቴትስ ለመግባት እንዴት ይቻላል በሚል ደግሞ አጠር ያለች ዘገባለች። በጦርነት በረሃብ እና በችግር በርካታ ዜጎች መኖሪያቸውን ትተው ሰላምን ፍለጋ ወደ ሌሎች ሰላማዊ ሀገሮች በመፍለስ ላይ ይገኛሉ። ዓለም አቀፉ የተባበሩት መንግስታት በተለይ በሶሪያ የእርስ በርስ ጦርነት የተጎዱትን ለመርዳት ከፍተኛ እንቅስቃሴ በማድረግ ላይ ይገኛል። ዩናይትድ ስቴትስ የዓለም አቀፉ የስደተኞች ስምምነት መሰረት ለሶሪያኑ ፍልሰተኞች ቦታ የመስጠት የውዴታ ግዴታም አለባት። በስምምነቱ መሰረት የዩናይትድ ስቴትስ የሀገር ውስጥ ጸጥታ አስከባሪ ኤፍቢአይ የሽብር ጥቃትን ለመከላከልና ሽብርተኞችን ከስደተኞች ጋር ተቀላቅለው ወደ ሀገሪቱ እንዳይገቡ ልዩ ጥንቃቄን በማድረግ ላይ ይገኛል። ለዚህም ወደ ሀገሪቱ ፍልሰተኞቹ እንዲገቡ ከመፍቀዱ በፊት የጤናቸው ሁኔታና ያቀረቡት የማንነት ማረጋገጫ ወረቀት በጥንቃቄ ይመረምራል። ትክክለኛነቱም ከተረጋገጠ በኋላ ወደ ሀገሪቱ እንዲገቡ ይፈቀዳል። እስካሁን ከሶሪያ ይህን ምርመራ አልፈው ወደ ዩናይትድ ስቴትስ የገቡት 50 በመቶ ብቻ ናቸው። ዩናይትድ ስቴትስም ለመኖር የመጡት ፍልሰተኞችን መኖሪያቸውን ከማደላደል ጀምሮ በዘር ልዩነቶቻቸው፣ በሃይማኖታቸውና በፖለቲካ አመለካከታቸው ችግሮች እንዳይገጥማቸው መብታቸውን የማስከበር ኃላፊነቱን ይወስዳል። And the Oscar goes to Leonardo DiCaprio. Leonardo DiCaprio, Oscar Session of now, uh, yeah. ኢንተርቴንመንት ነገር ከተነሳ የጥበብ ነገር ከተነሳ ደግሞ ዲጄ ፋትሱ እዚህ ስቱዲዮ አብሮናለሁ። ዲጄ ስቲ ስለ ኦስካርስ ተከታትለ ሁሉን ነገር አዘጋጅተሃል? አዎ ትናንትና በአጋጣሚ በጋጣሚ ኒውዮርክ ነበርኩ። እዛ ነው ያየሁት የኦስካርን ሰማንያ ስምንተኛው ደናጭ መነጽር ኒውዮርክ ነው የገዛ ሰማንያ ስምንተኛው ኦስካር ትናንት ተካሂዷል። በጣም ንትርክ የተነሳበት ኦስካር ነበረ የጥቁር ፊልሞች ስላልታጩ በዚህኛው በሰማንያ ስምንተኛው ላይ ክሪስ ሮክ ነው የመራው። ክሪስ ሮክም ይሄንን በማስመር በመመልከት ትንሽ ነገሮችን ተናግሯል። 88 ኦስካር ሲደረግ እስካሁን ያ ኮምፕሌን ያላረጋችሁ አሁን ኮምፕሌን እያረጋችሁ ነው። ቢያንስ 71ን ነጮች ጥቁሮች እንዳላልታጩበትም ብለዋል። ኤኒዌይስ ሲያነጋግር ነበር። ስራ እኔ እውነቱን ለመነጋገር አላየሁትም። ስለዚህ እና አነጋጋሪ ነበር፣ ግን እሱ በቃ በቀልድ በዋዛ አድርጎ አሳልፎታል። ሰዎች አንዳንድ ሰዎችም ደስተኞች አልነበሩም። በጥቁሮቹ ሳይድ ግን ጥሩ ነበረ። የዝግጅቱ እንግዲህ ዋና እንትን የነበረው ሊዮናርዶ ዲካፕሪዮ ማሸነፉ ነው። ከስድስት ጊዜ አሁን በፊት ታጭቶ ነበር እና ለመጀመሪያ ጊዜ ነው ሲያሸንፍ። ስፖት ላይት አሸንፍ አደለም፣ ስፖት ላይት ቤስት ፒክቸር ሆኗል። በጣም ነው ቤስት ፒክቸር ማለት የፒክ አሪፍ በቃ የዓመቱ ፊልም እንደማለት የዓመቱ ፊልም ፊልም እንደማለት የፊልም ስራ ፊልም እንደማለት ነው። ዳይሬክተሩ ደግሞ የሊዮናርዶ ዲካፕሪዮ ፊልም ዘ ሬቨናንት የተሰኘው ዳይሬክተር ነው ያሸነፈው። በሲኒማቶግራፊም ሬቨናንት አሸንፏል። ሌላው ማድማክስ የተባለው ፊልም ስድስት ኦስካር አግኝተዋል። እሱ ነው ትልቁን ያገኘው። የውጭ ሀገር ደግሞ ፊልም ተብሎ ከሃንጋሪ ሳን ኦፍ ሶል የተሰኘ ሸንፏል ሊዮናርዶ ዲካፕሪዮን በንግግሩ ላይ እንግዲህ ይህንን ሽልማት እንደቀላላ ልውስዶ እናንተም ደግሞ የአየር ንብረት ለውጥ ላይ እንድታተኩሩ መሪዎች እንድታግዙ በዚህ ዙሪያ የሚንቀሳቀሱ ድርጅቶች እንድታግዙ ብሎ ስለ አየር በነገር ላይ ብዙ መሬት አለው ሞንታና ውስጥ ሰፊ መሬት ገዝቶ እንደዚሁ ደን ያለማል እና በዚህ ላይ በጣም እንድታተኩሩ እና እንደ ቀልድ እንዳትወስዱት ብሏል በጣም ጥሩ ነበረ እንግዲህ ይህን ይመስላል እናመሰግናለን ዲጄ ፋትሱ የኦስካርስን አስመልክቶ ያቀረበልን ዘገባ ነው። ሙዚቃ እንጋብዛቸው አዲጄ፣ ሙዚቃ አለ ሻምፒዮን የሚል እንግዲህ፣ ሁሉም ዛሬ ሻምፒዮን ነው። እሱ ሙዚቃ እንጋብዛቸዋለን። መልካም፣ በጣም ጥሩ እንግዲህ፣ ዝግጅታችን እኛም ተጠናቋል። ስናስተናግድ ያመሸ ነው ሄኖክ ሰማግዘር ና እኔም መስታወት አረገው፣ ከአጠገባችን ደግሞ ስራፌል ዲጄ ፋትሱ አለ ሲሆን፣ ግርማ ዝግጅታችን መርታለች። መልካም ምሽት በዚህ ሙዚቃ